ታሪኩ እናንተ ጋር መቼም እንደምናደራችሁ ነው የሚባለው። እኛ ጋር ደግሞ እንዴት ዋሏችሁ ነው? ትንሽ ቆይተን እንዲያውም እንዴት አመሻችሁ ልንል ነው። እንዴት አረብ ፍርክ ነጋሽ፣ እንግዲህ እኛ ጋር ወደ ሶስት ሰዓቱ ገደማ ነው ጠዋት ዘጠኝ ሰዓት ይሉታል በዚህ። አዎ ጥሩ። ዛሬ ማታ በእናንተ አቆጣጠር ፕሬዚደንት ዶናልድ ትራምፕና የዴሞክራቱ ዋና ተቀናቃኛቸው ጆ ባይደን ሁለተኛውንና የመጨረሻውን ዙር ክርክር የቴሌቪዥን ቀጥታ ስርጭት ክርክር ያደርጋሉ። ሁለተኛ ዙር ነው ምክንያቱም ሰዎቹ ለሁለተኛ ጊዜ ስለሚገናኙ፣ ግን የመጨረሻ ነው ምክንያቱም መሀል ላይ የነበረው ሁለተኛ ዙር ተብሎ ታስቦ የነበረው በመሰረዙ ምክንያት ምን አይነት ለውጥ ይታያል ተብሎ ይጠበቃል። ካለፈው ክርክር ለምሳሌ በሚነሱ ነጥቦች እንደገና በክርክሩ ሂደት ባለው ስርዓት ምክንያቱም ባለፈው ፕሬዚደንት ትራምፕ ብዙ ረብሸዋል ተብለው ይወቀሳሉ። እሳቸውና ደጋፊዎቻቸው እንዲህ አይነት ነገር ሲነሳ ቢቆጡም አሁን ያንን ለማስተካከል አንዳንድ እርምጃዎች ይወሰዳሉ ተብሎ ነበር። እስቲ ባጭሩ ንገረኝ ንገረኝ። የአስራ ሁለት ቀናት እድሜ በቀሩት የአሜሪካ ምርጫ ከፍተኛ መራጭ በነቂስ ወጥቶ ድምፁን እየሰጠ ነው። በዚህ በቅድመ የምርጫ ሂደቱም ሆነ በዚህ በፖስታ ቤት በሚካሄደው ኮቪድ አስራ ዘጠኝ በሽታ ጋር በተያያዘ ሰው ምርጫ የሚሰጠው የኮሮና ቫይረስ አጠቃላይ በኢኮኖሚ ካመጣው በስነ ልቦና ቀውስ፣ እንዲሁም ደግሞ አጠቃላይ ያለው የሀገሪቱ ያለችበት የፖለቲካ መቀመቅ ስላለ በመሪዎች አካባቢ ያለው ከውጭ መንግስታት ጋር ባለም ግንኙነት ሰው ከፍተኛ ቁጥር ያለው መራጭ ወጥቷል። እንደሚነገረው በሁለት ሺህ ስምንት ለመጀመሪያ ጊዜ የጥቁሩ ፕሬዚደንት ባራክ ኦባማ በተመረጡበት ጊዜ የነበረው አይነት ስሜት እና ድባብ ያለበት ነው። ይህን ካልኩ ወደ ዛሬው እና ብዙ ህዝቦች ይከታተሉታል ተብሎ የሚጠበቀው ምርጫ ክርክር በናሽቪል ቴኔሲ ይካሄዳል። ለዚሁም የቅድሞ ምክትል ፕሬዚደንት ጆ ባይደን ለዛሬው የምርጫ ክርክር ዝግጅት ላይ በመሆናቸው ሰሞኑን በምርጫ ዘመቻ ቅስቀሳ ላይ አልታዩም። ፕሬዚደንት ትራምፕ ግን በትላንትና ሁለት በሰሜን ካሮላይና የምርጫ ዘመቻ ማድረግ ቀጥለዋል። ክርክሩን በተመለከተ ቀደም ሲል እንዳነሳ ነው በተለይ በመጀመሪያው ዙር በተካሄደው ክርክር ይህን ያህል የፖሊሲ ልዩነቶች ለመስማት ያልቻልንበት ሆኖ አልፏል። ምክንያቱም በረብሻ የተሞላ እና በየመሀል ጣልቃ በተለይ በፕሬዚደንት ትራምፕ በኩል እንደ ስትራቴጂ የያዙት በመሀል ገብቶ ነገሮችን በማቋረጥ እና በመረብሽ ስለነበረ ያ እድል አልነበረም እና የምርጫ ክርክር የሚያዘጋጀው ኮሚሽን ደንቦችን በማውጣት በዛሬ ሁለት ለመጀመሪያዎቹ ሁለት ደቂቃዎች ያህል አንደኛው ተቀናቃኝ ሲናገር፣ ሌላኛው ገብቶ እንዳይረብሽ ድምፁን የሚውት ወይም ኮዝ እንዲደረግ አድርጓል። እና በዛ መሰረት ነው የሚደረገው። ማይክራፎኑ ይዘጋል ማለት ነው። አንደኛው ሲናገር የተቀናቃኙ ማይክራፎን ለሁለት ደቂቃ ያክል ይዘጋል። መናገር እንዳይችል ቢናገርም እንዳይሰማ ማለት ነው። እንዳይሰማ ይደረጋል። አዎ። እሺ፣ ሌላ አጭር ርዕስ እናንሳ። በአጭሩ ከመለስክልኝ የኢትዮጵያውያን አሜሪካውያን ስሜት እንዴት ነው? የዶናልድ ትራምፕ መስተዳድር ብዙም አልጠቀመንም የሚሉ አሉ። የዛ ነው ያክል ግን ጠንካራ ደጋፊ የሆኑ እንዳሉም እየሰማን ነው። ምን ታዝበሃል አንተ፣ ቢያንስ አንተ ያለህበት አካባቢ? በጣም ጥሩ ነጋሽ። በአጋጣሚ እኔ በኮሚኒቲውም ጠንካራ ተሳትፎ አለኝ በኮሚኒቴ ሬዲዮኖችም ተሳትፋለሁ፣ እና በቅርብ ጊዜ እንኳን ከፕሬዚደንት ትራምፕና ከባይደን ደጋፊዎች እና ከራክር ተብሎ ድል ቀርቦ አንድም ሰው ከትራምፕ በኩል ደግፎ የቀረበ የለም። እና ዲሞክራቶች የሚከተሉት የኢኮኖሚ፣ የትምህርት እና በጤና ፖሊሲ ሊበራል ስለሆኑ ለኢሚግራንት እነሱ ይሻላሉ ቢል ጠንካራ እምነት አለ። ለዚህ በማህበረሰቦች ለስደተኞች አዎ። እና በማህበረሰቡ ተሰሚነት ያላቸው ሰዎች በማህበረሰብ ሚዲያዎች እየቀረቡ የሚናገሩትም ህዝቡ ቻችን ለእኛም የሚጠቅሙትን ጆ ባይደንን ምረጡ እያሉ ነው የምትሰማው ከፍ ያለ ድምፅ እንጂ ትራምፕን ምረጡ የሚል እስካሁን በኔ በኩል እኔም አልሰማሁም። እንግዲህ በዚህ እኔ ባለሁበት በጆርጂያ ኦክቶበር አስራ ሁለት ነው የተጀመረው የዚህ የቅድመ ምርጫ እስከ ኦክቶበር ሰላሳ ይቀጥላል። እስካሁን በጣም ብዙ ትውልድ ኢትዮጵያን እየመረጡ ናቸው በከፍተኛ ቁጥር። በጣም አመሰግናለሁ ጋዜጠኛ ታሪኩ ኃይሉ ለሰጠኸኝ አስተያየት። እንግዲህ እየተከታተልክ እንደምትነግረን ተስፋ አድርጋለሁ። መልካም ቀን። አሚን፣ ለእናንተም መልካም የስራ ጊዜ እመኛለሁ። ነጋሽ ጊዜ